ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብራችንን ጀምረናል። አስተናጋጃችሁ ኤደን ገረመ ሰውን ከኤልያስ አስማረጋ አብሬያችሁ ቆያለሁ። ት ውስጥ ከተሰሙና በድጋሚ የምትሰሟቸው መልካም ናቸው ብለን ያሰብናቸውን ደግመን ይዘንላችኋል። የመጀመሪያ እንግዳችን ዮናታን በቀለ ይሰኛል። ብዙም ባልተለመደ የእንጉዳይ ማብቀል ስራ ውስጥ የተሰማራው ሺታኪ ድርጅት መስራች ነው። የዛሬ ዘጠኝ ዓመት የሐዋሳ ዩኒቨርሲቲ የድረ ምረቃ ተማሪ በነበረበት ሰዓት የጀመረው ስራ የተለያዩ የዓለም ከተሞች እየተዟዟረ ልምድ የሚቀስምበትን መልካም እድል ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ አድርጓል። እንደሚከተለው ይቀርባል። ከአዋሳ ዩኒቨርሲቲ ማስተርሴን የዛሬ ዘጠኝ ዓመት እየተማኩኝ እያለ እንዳጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ አየሁኝ። ኖርማል በሆርቲካልቸር ማስተርሴን እየሰራው ነበር። ያኔ ግን መሹ ማይክሮ ኦርጋኒዝም እንደሆነ አላቅም ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብ ግን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሹም እንደምታስመጣ ከትንሹ ፔንስል ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሹ እንደሚዘጋጁ፣ አትክልትም እንስሳም ያለው የኒውትሪየንት ኮንቴንት ከማንም ጋር መሹም እንደሚበልጥ፣ እንዲሁም ስጋ ስጋ ማለቱ በተለይ የስጋ አፍ ውስጥ ያለው ኢንዛይም ስጋንና መሹም የሚለየው አንድ መሆኑን፣ ስለዚህ አሰራሩ ተስተካክሎ ኮምፕሊትሊ ስጋን ሰብስቲትዩት ማድረግ መቻሉ ካንሰር ታማሚዎች በጣም የሚመከር መሆኑን

ትምህርቴን መትረፌን ሪሰርቼን ተርኬ ግን ፕረዘንት ሳላረግ ተከራይቼ ለመደመር ፈለግ ሰው ይሄ ነው የደመርኩበት ሁኔታ። በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም? በጣም የሚገርም ኖርማሊ በጣም የተለያዩ ሀገራት ላይ ያለውን ጉዳይ ማምረቻዎችን ጎብኝቻለሁ። እናንተም በኦልሞስት ሰላሳ ከተሞች ላይ አሜሪካን አይቻቸዋለው ማምረቻዎችን ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት፣ በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ያለውን ቴምፕሬቸር ፎርም ለማድረግ ነው። እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሽል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ሶ ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው። አሁን ኦልሞስት ወደ ሀምሳ ቢሊዮን ዶላር የሚንቀሳቀስበት ሰው። እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹን በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ፣ መደበቅ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትንጭ አይነት አሰራር የመልቀቅ እና እግራዊ ማጋባት ሁኔታ አለ። ተመሳሳይ ነው። ያኔ ካያሁት በኋላ ወደ ማምረቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በመሹን ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና ኡጋንዳ፣ ታንዛኒያን ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ። It you take them, they're imports for get by the culture center, search center money the dead ጥሩ አይደለም ግን ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲቱሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር። እንስሳም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የኤስኤስቲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን ኮድ ፋሚሊ ፋውንዴሽን ከዩኒቨርሲቲ አዋን ጨምሮ ባደረጉልን ነገር ይሄ የላብራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚወስድበትን አይነት ማድረግ የቻልንበት ጊዜ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሹም በጣም ሾርት ላይፍ ትንሽ ነው ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬት ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሲሙዲች ሜንቴን የሚያደርግ ፍሪጅ መቀመጥ አለበት የቀናት ዕድሜ እንዲኖረው ድራይ ከሆነ በኋላ ህብረተሰባችን ያን መጠቀም ብዙ አልለመደም። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በንግድ ላይ ችግሮች ነበሩ። ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሊ በሚሰኘው የወጣት አፍሪካዊ መሪዎች መርሃግብር ተሳታፊ ነበርክ። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው? በጣም ኖርማ ማንዴላ ዋሽንግቶን ፌሎውሽፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ ዋሽንግቶን ፌሎ በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን ተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማል የመሹ ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ አሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛ ያበኩበት ዩኒቨርሲቲ ባዋ ቢዝነስ ሊደርሽፕ እዛ ላይ መማር ችያለው። እንደገና ደግሞ ፓፓጆን በኢንተርንሽፕ መመረቅ ችያለው። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት በ የተመራቂ ተማሪዎች ኢንተርንሽፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማደርግበት ምርቶች የማስታወቅ የሚችልበት እንደገና እዛ ከአሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ በሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምችል ልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሪን ምን መሆን ችሏል። ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመር ነገርን ኖርማል ይሄ ከሁለት መቶ ተወዳዳሪዎች ሊያሸነፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤዴስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማ ፌሮ ከተሳተፉና እንዲህ ከአፍሪካ አርባ ስድስት ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለው። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የሜን ድርጅት ስንገለጭ ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙም ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ መቦንግን ስጎበኝ፣ ጆን ን ጆንሰን ማምረቻዎችን ስጎበኝ፣ እነናሳን ስጎበኝ፣ እነሱካን ስጎበኝ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች፣ ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረገኝ አንድ ነገር ነው። ኦፍኮርስ ትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴን ዋሽንግተን ሄሎ ትልቅ ለውጥ አምጥቶልኛል። በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት የአንተና የአጋሮችህ የወደፊት እቅድስ ምንድን ነው? በአንድ ሺህ በርስ ተከራይቼ ነው በብሮ ከተ የጀመርኩት ባላለቀ ህንፃ ላይ አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሽሩም ላይ ማሰልጠን ችለናል። በጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራ ነው። ተሻሻለ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው። ከዚህ ውጭ ፕሮዳክሽኑ ላይ ሱም ሶስት መቶ በሚል ፕሮጀክት ሶስት መቶ ብቁ አብሮችን በኢትዮጵያ ውስጥ ለመገንባት እነዚህም ብቁ አምራቾች አትሊስት ሀያ አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ ስምንት ወር ከሶስት ሺ እስከ ስድስት ሺ አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስ ነው ያለ ነው። ከዚህ ውጭ ቀደምን በኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስድ ሆኖ ወደ ተለያዩ ምርቶች አሁን በኤክስፖርት ማርኬት ስንገበ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሬሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ሀይል ጨምሮ ግን በጣም ኒትሬሽናል ቤድ ዊች በሆነ መልኩ የሚያቀርብ ነው። ሰው የመሹም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሹም ነው። ስለዚህ ከተለያዩ ሼፎች ጋር በመተባበር እንግዲህ አዲስ አበባ ውስጥ እንደምታውቀው በሺዎች የሚቆጠሩ የስጋ ቤቶች በጾም ጊዜ ሮብና አርብ ይዘጋሉ እን በጾም ጊዜ ፋሲካና የገናው ጾም ጊዜ ይዘጋሉ። ስለዚህ እነዚህ ስጋ ቤቶች ሳይዘጉ መሹም፣ ቅድም እንዳልኩ ስትበላው ስጋንና መሹም የመለየቱን ዘይም አንድ ነው። ግን እንዴት አድርገን እንሰራዋለን በኢትዮጵያ ትራዲሽን በሚለው ነበረ ጊዜ የፈጀ ነው። ስለዚህ አሁን ላይ ሸክላ ጠፍቱ ልክ እንደ መሹም በመሹም ሆኖ ልክ የስጋ ጣም ግን በጣም ለጤንነት ጠቃሚ ሆነ ኮሌስትሮል የሚነው እንደገና አንቲ ኮሌስትሮል ባለው እንጉዳይ ብዙ እንደገና ደግሞ የመሹም ዱለት በመሹም ኮምፕሊት ከስጋ ጋር በማስለየት ሁኔታ እንዲሁም ሌሎችም ምግቦቻችንን በመሹም አድርገን ሰው እንዲለምደው እንደገና ደግሞ አሁን ላይ እንደምታየው ትልቅ ኢንፍሌሽን አለ ወስደ በጣም ተወዳል ሰው በቀላሉ መሹምን ገዝቶ የሚጠቀምበትን ነገር ለማድረግና እነዚህም ያልኩን ብቁ የሆኑ አምራቶችን አንድ ላይ አስተባብሮ በብዛት እያመረትን ለብዙ ኮሚኒቲ ለመድረስ እየሰራ ነው። ስለዚህ እርግጠኛ ነው በመጪዎቹ ትንሽ አመታት ውስጥ ትልቅ ለውጥ ይመጣል በማህበረሰቡም ደረጃ ለውጥ ይመጣል ብዬ አምናለሁ። እጅግ በጣም አመሰግናለሁ። ነው ዮናታን በቀለ የሺታኪንግ ጉዳይ አምራች ድርጅት መስራችና ስራ አስኪያጅ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ሁሉ እንዲገጥምህ እመኝ እልሃለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እሺ wanci Tabi esmançısın tu Tabi, tabi, tabi, tabi, tabi, tabi. Yeah, me.

Now my thent link to get news camera cads washington d c. your thenan team derson gabbina vieno. አብራችሁን ስለሆናችሁ እናመሰግናለን። ማዕዛ መንክር የስነ ልቦና ባለሙያ ስትሆን በቅርቡ ሁለት በአንድ የተሰኘ መጽሐፍ አሳትማለች። መጽሐፉ ከኦቲዝም ጋር መምህራን፣ የጤና ባለሙያዎች እንዲሁም ደግሞ ወላጆች ልጆቻቸውን እንዴት እንደሚያግዙ የሚያስረዳ መሆኑም ተገልጿል። ስመኝሽ ቆየ በመጽሐፉ ዙሪያ ከማዕዛ መንክር ጋር ቆይታ አድርጋለች እንደሚከተለው ይቀርባል። መዓዛ እንግዲህ ዛሬ የተገናኘ ነው፣ ሁሉም በአንድ የተሰኘ ኦቲዝምና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ውለሽ ነውና እስቲ በቅድሚያ መጽሐፉን ለመጻፍ መነሻ ከሆነች ሀሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የእውቀት ደረጃ ምን ይመስላል? ኦቲዝም ብቻ ሳይሆን ሌሎችም ለህጻናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው፣ ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም፣ እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን አሁን በቅርብ ነው እንጂ ሁለትም ሶስትም ዓመት የሆኗቸው ህጻናት መምጣት የጀመሩት በፊት በፊት እንደውም በቃ ትልልቅ ከዘጠኝ አስር አስራ አንድ ዓመት የሆናቸው ልጆች ናቸው እና ለምን ዘገያችሁ ስትያቸው፣ እኛ መፍትሄ እኮ ያለው ነገር አልመሰለንም የት ሄዶ ህክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉ። እና ስለዚህ ያ ነገር በጣም ከበፊቱም ያሳስበኝ ስለነበረ በመጻፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ። ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋል፣ እና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያውቁት ሊለዩት የሚችሉት? ገና በልጅነታቸው ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድን ናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሀሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉ እና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ። እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው። እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ የጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ሕጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣል። እና እስኪ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው? ዋና ዋናዎቹ እንግዲህ ምንድን ናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቁ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛው እክል ነው። ስለዚህ መጽሐፊ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለውን ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዚያን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጨመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው? ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል አይወደኝም፣ አሞታል፣ ከፍቶታል፣ ተደስቷል የሚለውን ልጆቻቸውን ስሜት የልጆቻቸውን ጠባይ፣ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ እያውለበለበ ሊሆን ይችላል። ግን ያ እጅ ማውለብለብ ደስታን እየገለጸበት ሊሆን ይችላል። አሞኛል ማለት ሊሆን ይችላል። ወይም የሚደረገው ነገር እኔ ያልተመቼኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው። ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ። ኦቲዝም በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው እነዛ ክህሎቶች ምን ምንድን ናቸው እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት አስር ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ አስር ምዕራፎች አሉት፣ አስር ደግሞ እውነተኛ የወላጆች ተሞክሮች አሉ በዚህ መልክ ነው የተዘጋጀው። በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ የተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ለእነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሁን? በትክክል አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ባለሙያ ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድን ነው እነዚህ ሁሉ የሚያበቃ የአሰልጣኝነት ሚናቸው ምን መምሰል አለበት፣ ስለሆነ ለባለሙያዎችም ለመምህራንም ለወላጆችም ለእህት ለወንድሞችም ለሁሉም የሚያገለግል ነው መጽሐፍሽ። ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው። እስካሁንስ ባለው ያገኘሹ ምላሽ ወይም ተቀባይነት ምን ይመስላል? ዋጋውን ያደረግኩት አራት መቶ ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቁኝ ሰዎች በጣም ለተቸገሩ ና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ ራሱ ያሏቸው ሰዎች አንብበውት አንዳንድ ወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ ሃ በቃ እችላለሁ ማለት ነው ብዬ እንዳስብ እያደረገኝ ነው። በዚህ በኦቲዝምና ተያዥ ክል ያለባቸውን ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ ያቀርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡን ጋብዛለን። አንቺ ግን ከእኛ ጋር ለነበረች ቆይታ በጣም እናመሰግናለን። እኔም አመሰግናለሁ። وين يهدلك زيابير يستلين

ناهي وفلاطي يا حاتي يا تاقول امنتي يا وركي شمعة برهانية يا مفتوح ما يطيقي تعالي تاقول وايك ما አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን ለዛሬ ያለንን እዚህ ላይ ፈጸምን። አስተያየቶቻችሁን በፌስቡክ ገጻችን በያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ጋቢና ቪ አት ዩኒስ ዶት ኮም የኢሜይል አድራሻችንም ተጠቀሙ። ሰለሞን አባተ በአርትዖት፣ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው መርሃ ግብሩን በመምራት አብርናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብር እንጠብቃችኋለን። ለዛሬ እዚህ ላይ ፈጸምን። ደናደሩ Yeah. yeah.